የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። በቅድሚያም አርስተ ዜና ባልደራስ ለእውነተኛ ዲሞክራሲ የተባለው አዲስ የፖለቲካ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጥር አራት ቀን 2012 ዓ ም ጊዜያዊ የምዝገባ ፍቃድ ማግኘቱን አሳወቀ። በሚቀጥሉት 15 ቀናት ውስጥ መስራች ጉባኤ በማድረግ ህጋዊ ፍቃዱን እንደሚይዝም ገልጿል። በታላቁ የህዳሴ ግድብ የውሃ ሞላልና አስተዳደር ምክንያት የተወዛገቡት የኢትዮጵያ ግብፅና የሱዳን የቴክኒክ ባለሙያዎች ውዝግቡን ያቃልላል የተባለለትን የስምምነት ሰነድ ለማርቀቅ ካርቱም ውስጥ ዛሬ ተሰበሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሦስት የአፍሪቃ አገራትን ጨምሮ የሰባት አገራት ዜጎች አሜሪካ የመግቢያ ፈቃድ ከነፈገቻቸው አገራት ሊጨምር ማቀዱ ተዘገበ። ዜናው በዝርዝር ባልደራስ ለእውነተኛ ዲሞክራሲ የተባለው አዲስ የፖለቲካ ፓርቲ ባለፈው ጥር አራት ከኢትዮጵያ ብሔራዊ ምርጫ ቦርድ የጊዜያዊ ምዝገባ ፈቃድ ማግኘቱን አሳወቀም። የፓርቲው ሊቀመንበር አቶ እስክንድር ነጋ ዛሬ በሰጡት መግለጫ ፓርቲውን ሳንፈልግ በሁኔታዎች አስገዳጅነት የተመሰረተ ነው ብሏል። ባልደራስ ለእውነተኛ ዲሞክራሲ ህጋዊ ቁመና አግኝቷል። እስካሁን ድረስ እንደምታውቁት በየጊዜው ስብሰባ እንከለከላለን፣ ሰላማዊ ሰልፍ እንከለከላለን። በአጠቃላይ ዲሞክራሲያዊ መብቶቻችን በሙሉ ታፍነው ነው የሚገኙት እና እንደ ሰበብ ሲቀርብ የነበረው አልተመዘገቡም፣ ህጋዊ ቁመና የላቸውም የሚል ነበር። ከአሁን በኋላ ግን እንደዚህ አይነት ሰበብ ሊቀርብ አይችልም። ፓርቲው ነፃና ፍትሐዊ ምርጫ መደረግ እንዳለበት እንደሚያምን ሆኖም አሁን ባለው ሁኔታ ነፃና ፍትሐዊ ምርጫ ጉዳይ በሁለተኛ ደረጃ ምርጫ የማድረጉ ነገር ደግሞ በቀዳሚነት እንደተያዘ ምልክቶች እየታዩ ነው ብሏል። የአገሪቱ ጸጥታ ዋና መስፈርት መሆን ይገባል ያሉት የፓርቲው ሊቀመንበር ምርጫው ሊራዘም ይገባል ሲሉም አክለዋል። በሀገር አቀፍ ደረጃ ያለው የጸጥታ ሁኔታ ምርጫ ለማድረግ ማለትም ነፃና ፍትሐዊ ምርጫ ለማድረግ የሚያስችል አይደለም። ከዚህ አኳያ የምርጫው ሰሌዳ የወጣው ይህንን ግምት ውስጥ ይህንን ግምት ባላስገባ ሁኔታ ነው። ይሄ ደግሞ ያሳስበናል። ፓርቲው ጊዜያዊ የምዝገባ ፍቃዱን ያገኘው ክልላዊ የፖለቲካ ፓርቲ ሆኖ ነው። ሆኖም ከሌሎች ፓርቲዎች ጋር ጥምረትም ቅንጅትም የመመስረት ውጥን እንዳለውም ይፋ አድርጓል። ከኢትዮጵያ ብሔራዊ ምርጫ ቦርድ ለፓርቲው የተሰጠው ጊዜያዊ የምዝገባ ፈቃድ የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ የሚያገለግል ሲሆን የአገልግሎት ጊዜውም ሶስት ወራት ብቻ ነው ተብሏል። የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በሚቀጥሉት 15 ቀናት ውስጥ መስራች ጉባኤ በማድረግ ሕጋዊ ፈቃዱን እንደሚይዝም ገልጿል። በታላቁ የህዳሴ ግድብ የውሃ ሞላልና አስተዳደር ምክንያት የተወዛገቡት የኢትዮጵያ የግብፅና የሱዳን የቴክኒክ ባለሙያዎች ውዝግቡን ያቃልላል የተባለለትን የስምምነት ሰነድ ለማርቀቅ ካርቱም ውስጥ ተሰበሰቡ። ሱዳን መዲና ውስጥ ዛሬ የተጀመረው የሶስቱ አገራት ተወካዮች የሁለት ቀናት ስብሰባ ነገ ያበቃል። የሶስቱ አገራት ባለስልጣናት ከዚህ ቀደም በተደጋጋሚ ተገናኝተው የተነጋገሩ ቢሆንም እስካሁን ድረስ የመጨረሻ ስምምነት ላይ አልደረሱም። ዛሬ የተጀመረው ስብሰባ ስኬታማ ይሁን አይሁን ምንም አመላካች ነገር የለም ሲል አሶሺየትድ ፕሬስ የተባለው የዜና አገልግሎት ዘግቧል። የሦስቱ አገራት ባለሥልጣናት ከሳምንት በፊት ዋሽንግተን ዲሲ ውስጥ ተገናኝተው የተነጋገሩ ሲሆን የታላቁ የህዳሴ ግድብ የውሃ አሞላልና የስራ ክዋኔ ላይ ቅድመ ስምምነት ላይ በመድረስ በመጨረሻ ስምምነት ለመቋጨትም ቀን መቁረጣቸው ይታወሳል። በዋሽንግተኑ ስብሰባ የአሜሪካ የግምጃ ቤት ኃላፊ ስቴቨን ምንዱቺን የዓለም ባንክ ፕሬዚዳንት ዳቪድ ማልፓስ በታዛቢነት ተገኝተው ነበር። በዛሬው የካርቱም ስብሰባ ላይም ዩናይትድ ስቴትስና የዓለም ባንክ ታዛቢዎች መገኘታቸው ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ሦስት የአፍሪቃ አገራትን ጨምሮ የሰባት አገራት ዜጎች አሜሪካ የመግቢያ ፈቃድ ከከለከለቻቸው አገራት ሊጨምር ማቀዱ ተዘገበም። ዜጎቻቸው ወደ አሜሪካ እንዳይገቡ የጉዞ ፈቃድ ሊከለከሉ ይችላሉ የተባሉት ሶስቱ የአፍሪካ ሀገራት ኤርትራ ሱዳን ናይጄሪያ ና ታንዛኒያ ናቸው አራቱ ሀገራት ከአፍሪቃ ውጪ የመግቢያ ፍቃድ ይከለከላሉ የተባሉት ደግሞ ቤላሩስ ሚያንማር እና ኪርጊዝስታን ይገኙበታል ዜጎቻቸው ወደ ዩናይትድ ስቴትስ እንዳይገቡ ከዚህ ቀደም እገዳ የተጣለባቸው ሀገራት ሶማሊያ ሊቢያ ሶሪያ የመን ሰሜን ኮሪያ ሲሆኑ የቬኔዙዌላ መንግስት ፖለቲከኞችም ታግዷል አፍሪቃዊቷ ቻድም ከታገዱት ሀገራት ተርታ ውስጥ ለጊዜው ተመድባ ነበር። በቅርቡ የጉዞ ገደብ ሊጣልባቸው ይችላል የተባሉት ሰባቱ ሀገራት ዩናይትድ ስቴትስ ውስጥ በርካታ ዜጎች ያሏቸው ናቸው። የሊቢያ ጎረቤት ሀገራት ውጭ ጉዳይ ሚኒስትሮች በነገው ዕለት አልጄሪያ መዲና አልጀርሱስ ተገናኝተው ስለ ሊቢያ ቀውስ ሊመክሩ መሆኑ ተገለጠ። በነገው ስብሰባ የግብፅ፣ የሱዳን፣ የቱኒዚያ፣ የቻድ፣ የማሊና የኒጀር ተወካዮች እንደሚሳተፉ ስብሰባውን የሚያሰናዳው ሀገር አልጄሪያ ውጭ ጉዳይ መስሪያ ቤት ይፋ አድርጓል። ስብሰባው ዓለም አቀፉ ማኅበረሰብ የሊቢያን ግጭት ለማስቆም የጀመረው ጥረት አካል መሆኑንም የፈረንሳይ ዜና አገልግሎት ዘግቧል። ባለፈው ሳምንት እሁድ ጀርመን ቤርሊን ውስጥ የሊቢያ ጉባኤም ተከናውኖ ነበር። ሰኞ ዕለት ደግሞ የአውሮጳ ኅብረት ውጭ ጉዳይ ሚኒስትሮች ቤልጅየም ብራስልስ ውስጥ ሲገናኙ የሊቢያን ጉዳይ ዋነኛ የመነጋገሪያ አጀንዳቸው አድርገው ነበር። ይህ በእንዲህ እንዳለ በጀኔራል ኻሊፋ አፍጣር የሚመራው ጦር በሊቢያ መዲና ትሪፖል የሚገኘው ብቸኛው አገልግሎት ሰጪ አየር ማረፊያ ላይ ዛሬ ጥቃት ማድረሱ ተዘግቧል። የመድፍ ድብደባው የአስር ቀኑ የተኩስ አቆም ስምምነትን የሚጥስ ነው ሲል በተባበሩት መንግስታት የሚደገፈው የሊቢያ መንግስት ቃል አቀባይ ሞሐመድ ግናውኑ ተናግሯል። የተኩስ አቆም ስምምነቱን በመጣሱ ሁለቱም ወገኖች አንዱ አንዱን በመውቀስ ላይ ናቸው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፍላችሁ የዶች ቬሌ ዲ ደብልዩ ሬዲዮ ዜና ነው። አይሁዳውያን በናዚ ጀርመን እየታደኑ ይጨፈጨፉበት የነበረው ኦውስዊትስ ማጎሪያ ነፃ ያወጣበትን 75ኛ ዓመት ለማክበር ዛሬ እስራኤል የገቡት የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር ጸረ ሴማዊነትን በማውገዝ ንግግር አሰሙ። ፕሬዚዳንቱ ጸረ ሴማዊነትን በመዋጋቱ ረገድ ስለሚኖረው ሚና ውይይት እንደሚደረግ ከእስራኤል ፕሬዝዳንት ሮይቨን ሪቪሊን ጋር በተነጋገሩበት ወቅት ገልጧል። ጸረ ሴማዊነትን፣ ዘረኝነትና ጥላቻን በመዋጋቱ ረገድ ስለሚኖረን ሚናና ኃላፊነት ዛሬ እንነጋገራለን እንወያያለንም። እስራኤል ውስጥ ዛሬና ነገ በሚኖረን ውይይት ጉዳዩን እናነሳዋለን። ይሄ በሚቀጥሉት ቀናት ከሚኖሩት የተለያዩ ብርቱ ጉዳዮችና ስብሰባዎች መንደርደሪያው ነው። ናዚዎች ከአንድ ሚሊዮን አይሁዳውያንን አጉረው የጨፈጨፉበት ፖላንድ ውስጥ የሚገኘው ኦሽዊትስ ማጎሪያ በቀዩ የሩሲያ ጦር ነጻ ያወጣበት ቀን የሚከበረው ነገ ነው። ኢየሩሳሌም በሚገኘው የአድቫሼም የሆሎኮስት መታሰቢያ ስፍራ የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የፈረንሳይ ፕሬዝዳንት ኤማኑኤል ማክሮን ጨምሮ ከአርባ በላይ ታዋቂ ሰዎች፣ ፕሬዝዳንቶችና ርዕሳነ ቤራት ይገኙበታል ተብሎ ይጠበቃል። ቻይና ውስጥ በተቀሰቀሰው ሳርስ መሰሉ ኮሮና ተዋሲ ከተያዙ 47 ሰዎች መካከል እስካሁን 17 ሰዎች ሕይወታቸው ማለፉ ተገለጠ። ምንነቱ ከዚህ ቀደም የማይታወቀው ተዋሲ ለመጀመሪያ ጊዜ የታየው በቻይናዋ የሁዋን ከተማ እምብርት ላይ ሲሆን ወደ ዩናይትድ ስቴትስም ተሻግሯል። የመተንፈሻ አካላትን በማጥቃት ከፍተኛ ትኩሳት፣ ትክትክ፣ ትንፋሽ ማጠር ችግር የሚያስከትለው ይህ ተዋሲ ወደ ቻይና ግዙፍ ከተሞች ቤጂንግ፣ ሻንጋይ፣ ማኩ መሻገሩ ተነግሯል። በውጭ አገራት ደግሞ ታይዋን፣ ደቡብ ኮሪያ እና ጃፓን ውስጥም የተከሰተ ሲሆን የቻይና ባለሥልጣናት ውሃን በተባለችው ና ተዋሲው ቀድሞ ወደ ታይባት ከተማ ሰዎች እንዳይጓዙም ከከተማዋም እንዳይወጡ መክሯል። ይህ ዶችቬሌ ዲ ደብልዩ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ባልደራስ ለእውነተኛ ዲሞክራሲ የተባለው የፖለቲካ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጥር አራት ቀን 2012 ዓ ም ጊዜያዊ የምዝገባ ፍቃድ ማግኘቱን አሳወቀ። በሚቀጥሉት 15 ቀናት ውስጥ መስራች ጉባኤ በማድረግ ህጋዊ ፍቃዱን እንደሚይዝም ገልጿል። በታላቁ የህዳሴ ግድብ የውሃ ሞላልና አስተዳደር ምክንያት የተወዛገቡት የኢትዮጵያ የግብፅና የሱዳን የቴክኒክ ባለሙያዎች ውዝግቡን ያቃልላል የተባለለትን የስምምነት ሰነድ ለማርቀቅ ካርቱም ውስጥ ዛሬ ተሰበሰቡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ሶስት የአፍሪቃ ሀገራትን ጨምሮ የሰባት ሀገራት ዜጎች አሜሪካ የመግቢያ ፈቃድ ከከለከለቻቸው ሀገራት ሊጨምር ማቀዱ ተዘገበ። ዜናው በዚያው አበቃ። መልካም ጊዜ። ጤና ይስጥልኝ።